የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 3 2015 ዓ ም ዝግጅታችን ጀመረ። በሶማሌ ክልል በጣለው የበልግ ዝናብ የደረሰው የጎርፍ አደጋ አርባ አራት ሰዎችን ለህልፈት መዳረጉን ክልሉ አስታወቀ። አውበር የወረዳ አካባቢ ጅግጅጋ፣ ጫት ከጭኖ ወደ ሶማሌላንድ ሲጓዝ የነበሩ ሰዎች በዚህ አይሱዚ መኪና ላይ ተሳፍሮ ወደዛ እየሄዱ እያሉ ሹፌሩና ሰዎቹ የውሃውን መጠን እና ስፋት እያዩ ለማለፍ ሲሞክሩ መኪናም ተወስዶ ሰዎቹን እዛ ላይ የሞቱ ሰዎች ናቸው ወደ በክልሉ የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑትን አቶ በሽር አረብን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሌላ በኩል በደቡብ ክልል አማሮና ቡርጅ ልዩ ወረዳዎች የደረሰው የኮሌራ ወረርሽኝ 51 ሰዎች ህይወታቸው ማለፉን በዚህ ዙሪያም አንድ ሌላ ዘገባ ይኖረናል። ሰላም ። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስም ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የሚኔሶታ ክፍለ ግዛት ዩናይትድ ስቴትስ ምክር ቤት አባል ኢላን ኦማር የዩናይትድ ስቴትስና የአፍሪካን ትብብር ለማጠናከር የሚያስችሉ ስራዎችን የሚሰራ ቡድን ይፋ አደረጉ። የምክር ቤት አባሏ ከሌሎች በርካታ የምክር ቤት አባላት ጋር በመሆን ቡድኑን ለማቋቋም መነሻ የሆናቸውን ምክንያትና ዓላማዋን ይፋ ባደረጉበት በዚህ ስነ ስርዓት የተለያዩ ተወካዮችም ተሳትፈዋል። ትናንት ማምሻው ላይ በምክር ቤቱ ቤተ መጻሕፍት የተካሄደውን ስነ ስርዓት አስመልክቶ የተጠናቀረውን አጠር ያለ ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ቡድኑ የአህጉሪቱን ጉዳይ ከሚከታተሉ ባለሙያዎች በአፍሪካ ጉዳይና አፍሪካ ውስጥ ከሚሰሩ የፖሊሲ አውጪዎች ጋር የነቃ ቅንና ተከታታይነት ያለው ትብብር እንዲፈጠር የሚሰራ መሆኑ ነው የተነገረው። በአህጉሪቱና በዩናይት ስቴትስ መካከል የሚደረጉ የጋራ ትብብር ስራዎችን አጥንቶ ሪፖርት እንዲያደርግ የተሰየመው ቡድን እንደ መሰል የጥናት ቡድኖች ሁሉ በጥናቱ ያገኛቸውን መረጃዎች ተንተርሶ ምክር ሀሳብ ጭምር የሚያቀርብ መሆኑን ታውቋል። ቡድኑን አህጉሪቱን በሚመለከቱ ፖሊሲዎች ዙሪያ የምናደራጀው በዩናይት ስቴትስ እና በአፍሪቃ መካከል እውነተኛ አጋርነት ለመፍጠር ነው ሲሉ የምክር ቤት አባሏ ኮንግሬስማን እላን ኦማር ተናግረዋል። አያይዘውም ሌሎች የምክር ቤት አባል ባልደረቦቻቸው ከአህጉሪቱ ጋር ሊፈጥሩ የሚችሉት ግንኙነት ምን መምሰል እንደሚችል አመላክተዋል እዚህ ዋሽንግተን ዲሲ ውስጥ ካሉ የአፍሪካ ዲፕሎማቶች ጋር ጥልቅ ግንኙነትና ውይይት ለማድረግ እድል እንዲያገኙና በአንጻሩም ስለ አፍሪካ የሚያስቡ አፍሪካውያን ከዩናይትድ ስቴትስ ፖሊሲ አውጪ ጋር ቀጥተኛ ግንኙነት እንዲኖራቸው ለማድረግ ነው። እናም ያ የአፍሪቃን ፖሊሲ ማስቀደም መቻል አለበት። የተሻለ መሆን እንሻለን ያሉት የምክር ቤት አባሏ አፍሪቃን በተመለከተ የምናወጣቸው ፖሊሲዎች በተጨባጭ መረጃ ላይ የተመሠረቱ እንዲሆን እንፈልጋለን። ያም እኩል ጥቅም የሚያስገኝ ይሆናል ብለዋል። የጋናዋ አምባሳደር አሊማ ማህማም በመድረኩ ከተናገሩት ውስጥ አንዷ ናቸው ምክር ቤቱ እያደረገ ባለው ጥረት ከአህጉሪቱ ጋር በቀጥታ ለመተሳሰር ያለውን ግልጽነት ያሳያል ሲሉ ነበር ውጥኑ ያሳደረባቸውን ስሜት የገለጡት። ከአፍሪካ ጋር ስትራቴጂያዊ አጋርነትን ለመፍጠር የታለመ እውነተኛ ጥረት ይመስለኛል። በዚህም ደስተኞች ነን። እናም ከኤምባሲያችን አንጻር በማናቸውም ውይይቶች ላይ ለመሳተፍና ለመደገፍ ዝግጁ እንሆናለን። በሥነ ሥርዓቱ የተሳተፉ በርካታ የምክር ቤቱ አባላትም በሀገራቸውና በአፍሪቃ መካከል በተለያዩ ዘርፎች ስለሚደረጉ ትብብሮችና የአጋርነት ስራ አስፈላጊነት አጽንኦት በመስጠት ተናግረዋል። የኬንያው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ውስጥ ስራ ለመጀመር ባወጣው ወጪ የተነሳ በዚህ ዓመት እስከ መጋቢት ወር የነበረው ገቢ በአምስት እጅ መቀነሱን ድርጅቱ ዛሬ ሐሙስ፣ ባወጣው መግለጫ አመለከተ። ከፊል ንብረትነቱ የደቡብ አፍሪካው ቮዳኮም እና የእንግሊዝ ቮዳፎን የሆነው ሳፋሪኮም በኢትዮጵያ ስራውን የጀመረው ባለፈው የአውሮፓውያኑ ዓመት መገባደጃ ላይ ሲሆን ከፍተኛ የህዝብ ቁጥር ባላት ኢትዮጵያ ያለውን የአገልግሎት መጠን ከአምስት ዓመት ኢንቨስትመንት በኋላ በከፍተኛ መጠን ለማሳደግ መነሳቱን የሮይተርስ ዘገባ አመልክቷል። በኢትዮጵያ እስከ ሁለት ሚሊዮን የሚደርሱ ቋሚ ደንበኞች ያሉ መሆኑን የድርጅቱ ዋና ስራ አስፈጻሚ ፒተር ንግዴዋ ለኢንቨስተሮች ሚኒስትሮች በሰጡት መግለጫ አስታውቀዋል። ድርጅቱ 150 ሚሊዮን ዶላር በመክፈል የሞባይል ፋይናንስ አገልግሎት የመስጠት ፍቃድ ማግኘቱን ስራ አስፈጻሚው መግለጻቸውንም ዘገባው ጠቅሷል። በኢትዮጵያ ያለው እድል ዝቅተኛ ግምት ሊሰጠው አይችልም ያሉት ኃላፊው በሚቀጥለው ዓመት ሩብ አጋማሽ ላይ ድርጅቱ የፋይናንስ አገልግሎት መስጠት እንደሚጀምር አስታውቀዋል። የሳፋሪኮም ገቢ እስከ መጋቢት ወር መጨረሻ ድረስ ከወለድና ከታክስ በፊት 84.99 ቢሊዮን ሺሊንግ ወይም 622.6 ሚሊዮን ዶላር መሆኑን በሮይተርስ ዘገባ የተገለጸ ሲሆን ካለፈው ዓመት ጋር ሲነጻጸር በ22 ከመቶ መቀነሱ ተመልክተዋል። የኩባንያው የአክሲዮን ዋጋ 3 በመቶ በመቀነስ ወደ 14.80 ሽልንግ መውረዱም ተጠቅሷል። በዓለም ዙሪያ የሚገኙ የአገር ውስጥ ተፈናቃዮች ቁጥር እስከ ዛሬ ታይቶ በማያውቅ ሁኔታ ጨምሮ 71 ሚሊዮን መድረሱን በኖርዌይ የስደተኞች ምክር ቤት የተፈናቃዮችን ሁኔታ የሚከታተለው ንዑስ ክፍል ይፋ ያደረገው ሪፖርት አመለከተ። ተደራራቢ ቀውሶች ባለፈው ዓመት በሚሊዮኖች የሚቆጠሩ ሰዎችን ከአገራቸው እንዲሰደዱ ማድረጉን ያመለከተው ሪፖርት በተለይ በዩክሬን ያለው ጦርነት የተፈናቃዮች ቁጥር በከፍተኛ ሁኔታ እንዲጨምር ማድረጉንም ጨምሮ አስታውቀዋል። በአሶሲትድ ፕሬስና በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። እንደ አውሮፓውያን አቆጣጠር በ2022 እስከ ዛሬ ከተመዘገበው ከፍተኛ ቁጥር መሆኑ የተገለጸው 71 ሚሊየን የሀገር ውስጥ ተፈናቃዮች ቁጥር በቀደመው ዓመት ከነበረው ጋር ሲነጻጸር የ20 ከመቶ ብልጫ አለው። የሀገር ውስጥ ተፈናቃዮችን ሁኔታ የሚከታተለው የኖርዌይ የስደተኞች ምክር ቤት ያወጣው ሪፖርት እንዳመለከተው እጅግ ከፍተኛ ቁጥር ላለው መፈናቀል ምክንያት የሆነው በዩክሬን የሚካሄደው ጦርነትና ፓኪስታንን ያጥለቀለቀው ትልቅ የጎርፍ አደጋ ነው። በዲሞክራቲክ ሪፐብሊክ ኮንጎ እና በኢትዮጵያ የሚካሄዱ ግጭቶችን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚታዩ አለመረጋጋቶች ምክንያት ወደ 16.5 ሚሊየን የሚጠጉ ሰዎች ባለፈው ዓመት መፈናቀላቸውን ሪፖርቱ የጠቀሰ ሲሆን ሱዳንን እያመሰ ባለው ጦርነትና ሌሎች አዳዲስ ግጭቶች ምክንያት በዓለም አቀፍ ደረጃ የሚታየው የሀገር ውስጥ ተፈናቃዮች ቁጥር በዚህ ዓመትም ሊጨምር እንደሚችል ጥናቱን ያጠናው ማዕከል ዳይሬክተር የሆኑት አሌክሳንድራ ቢላክ ይገልጻሉ። የሀገር ውስጥ መፈናቀል የበለጠ በተደራራቢ ምክንያቶች እየተከሰተ መሄዱን ባለፉት ጥቂት ዓመታት ውስጥ ይበልጥ አስተውለናል። ሰዎች ቤታቸውን ጥለው የሚሰደዱት በአንድ ምክንያት ብቻ አይደለም። በተደራራቢ የፖለቲካ ማህበራዊ፣ ኢኮኖሚያዊ እና አሁን ደግሞ እየጨመረ የሄደው የአካባቢ ሁኔታዎች ምክንያት ነው። በምግብ ዋስትና ላይ ያተኮረው የዘንድሮ ሪፖርትም የምግብ ዋስትና እጦት በአንዳንድ ሁኔታዎች ለው ፈናቀል ዋና ምክንያት መሆኑን አለበለዚያም የሚያባብስ መሆኑን አሳይቷል። በዩክሬን፣ ሶሪያ ኢትዮጵያና ሌሎችም አካባቢዎች ግጭቶች ከተካሄዱ ከአንድ ዓመት በኋላም የአውሮፓውያኑ 2023 አለመረጋጋቶችን ማስተናገዱን ቀጥሏል። የተባበሩት መንግሥታት ድርጅት የስደተኞች ተቋም ባለፈው ዓመት እንዳስታወቀው በሱዳን ጦርና ተቀናቃኙ ፈጥኖ ደራሽ ኃይሎች መካከል እየተካሄደ ያለው ግጭት በሳምንታት ጊዜ ውስጥ 700 ሺህ ሰዎችን አፈናቅሏል። ባለፈው ዓመት ለሶስተኛ ተከታታይ ዓመት የቀጠለው ላኒና የተሰኘው የአየር ሁኔታ ክስተትም እንዲሁ አደጋ ለሚያስከትለው መፈናቀል ዋነኛ ምክንያት ሆኖ መቀጠሉን ማዕከሉ የገለጸ ሲሆን በተለይ በፓኪስታን፣ ናይጄሪያና ብራዚል የተከሰተው የጎርፍ አደጋ ላስከተለው ከፍተኛ መፈናቀልና በሶማሊያ፣ ኬንያና ኢትዮጵያ ለታየው አስከፊ ድርቅ አስተዋጽኦ ማድረጉን አብራርቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል ትናንት ሌሊቱን በጋዛ ሰርጥ የአየር ድብደባዎችን ማካሄደውንና በጥቃቱም ዛሬ ሐሙስ ማለዳው ላይ የጂሃዲስቶቹን የሮኬት ተኳሽ ቡድን መሪ መግደሏን የአገሪቷ ጦር አስታውቋል። የአየር ድብደባዎቹ የተካሄዱት በዌስት ባንክ የተካሄደውን የእስራኤል ጥቃት እንዲሁም ከፍልስጤማውያን ድንበር ተሻግረው የሚለቀቁ ሮኬቶችን ተከትሎ ለበርካታ ቀናት በሚታየው ሁከትና ብጥብጥ ውስጥ መሆኑ ተነግረዋል። የሁለቱም ወገን ባለስልጣናት ግብጽ የተኩስ አቁም እንዲኖር ለመሸምገል እየሰራች መሆኑን አስታውቀዋል። ካለፈው ማክሰኞ አንስቶ በተነሳው ሁከት ሶስት የጂሃዲስቶች አዛዦችና አስር ሰላማዊ ዜጎችን ጨምሮ ቢያንስ 23 ፍልስጤማውያን መገደላቸው ተመልክተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ረቡዕ በቴሌቪዥን ባሰሙት ንግግር ከእስራኤል ወገን አንድም ሰው ላይ ጉዳት አለመድረሱን ተናግረዋል። የጣሊያን ፖሊስ ትናንት ረቡዕ 29 ተጠርጣሪ ህገወጥ የሰዎች አዘዋዋሪዎች መያዙን አስታወቀ። ተጠርጣሪዎቹ ለዓመታት ድንበር ተሻጋሪ ፍልሰተኞችን በባህር ወደ ጣሊያን አስርገው ካስገቡ በኋላ ወደ ሰሜን አውሮፓ ሲያጓጉዟቸው እንደኖሩ ባለሥልጣናቱ ተናግረዋል። ተጠርጣሪዎቹ ህገወጥ አስተላላፊዎቹ የተያዙት ብዙዎቹ ፍልሰተኞች ከቱርክ ወይም ግሪክ ተጓጉዘው ለመጀመሪያ ጊዜ ይደርሱበታል በተባለውና በጣሊያኑ ባህረ ገብ ጫፍ በምትገኘው የካላብሪያ ደሴት በአቃቢያን ህጎች መሪነት ለአራት ዓመታት ያህል በተካሄደ ክትትል መሆኑ ተጠቅሷል። ፍልሰተኞቹ ለህገወጥ አዘዋዋሪዎቹ እስከ 15,000 ዩሮ ወይም 16,500 ዶላር እንደሚከፍሉም መርማሪዎቹ ገልጸዋል። በቁጥጥር ስር የዋሉት ተጠርጣሪዎች ህገወጥ ስደተኝነትን በመርዳትና ወደ ሰላሳ ከሚጠጉ የባህር ጉዞዎች ጋር በተያያዘው የህገወጥ የገንዘብ ዝውውር ሊከሰሱ እንደሚችሉ ፖሊስ አመልክተዋል። አብዛኞቹ የባህር አስተላላፊዎች ወይም የጀልባ ላይ ሰራተኞች ከዩክሬን ወይም ከቀድሞ የሶቪየት ህብረት አገሮች መሆናቸው ሲገለጽ፣ የዝውውር መስመሩን የሚመሩት ዋነኞቹ ተጠርጣሪዎች ደግሞ ከኢራቅና ኩርድ አካባቢዎች መሆናቸውን የጣሊያን ባለስልጣናት አስታውቀዋል። አብዛኞቹ ተጓዦች ከእስያ ወይም መካከለኛው ምስራቅ መሆናቸውን ፖሊስ ገልጸዋል። በመጨረሻም እንግሊዝ በዩክሬኑ ወረራ በከፍተኛ ደረጃ ተሳታፊ ሆኗል የተባለውን የሩሲያን የግል ቅጥር ወታደራዊ ቡድን ዋግነርን በሽብርተኝነት ለመፈረጅ እየተዘጋጀች መሆኑን ዘ ታይምስ ኦፍ ለንደን የተባለው የአገሪቱ ጋዜጣ መንግስታዊ ምንጮችን ጠቅሶ ዘግቧል። የአውሮፓ ሕብረትና ዩናይትድ ስቴትስም እንዲሁ ዋግነርን ለመፈረጅ እየተነጋገሩበት መሆኑ ተገልጸዋል። ይህ እርምጃ ቡድኑን እንደ እስላማዊ መንግስት ወይም አልቃይዳ በተመሳሳይ ምድብ ውስጥ ይከትተዋል ተብሏል። የዋግነር ቅጥር ወታደራዊ ቡድን አባላት አብዛኞቹ ከሩሲያ እስር ቤቶች የተመለመሉ መሆናቸው ሲነገር፣ ቡድኑ የሩሲያን ጦርነት በዩክሬን የባክሙት ከተማ እያስፋፋ መሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ግንቦት 3 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይርስ ዘገባ ንለፍ። በሶማሌ ክልል ውስጥ የጣለው የበልግ ዝናብ ባስከተለው ጎርፍ የ44 ሰዎች ህይወት ማለፉን ክልሉ አስታወቀ። የ19 ሺ እንስሳትም ሞተዋል። በሸበሌ በገናሌ ና በዳዋ ወንዞች ተፋሰስ ዙሪያ የሚኖሩ በሺዎች የተቆጠሩ ነዋሪዎችን መፈናቀላቸውን የክልሉ የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ ቢሮ አስታውቋል። አዲስ ቸኮል ዝርዝራለው። በጎርፍ አደጋው በሶማሌ ክልል 38 ወረዳዎች ውስጥ የሚገኙ 211 ቀበሌዎች ተጎጂ መሆናቸውን የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑት አቶ በሽር አረብ ተናግረዋል። በአደጋው ህይወታቸውን ካጡት 44 ሰዎች መካከል 15ቱ በጭነት መኪና ተሳፍረው የነበሩ ና ከነ ተሽከርካሪው በወንዝ የተወሰዱ ሲሆኑ ቀሪዎቹ ደግሞ በድንገተኛ ደራሽ ጎርፍ ና በወንዞች ሙላት በተለያዩ አካባቢዎች ተወስደው መሞታቸውን አስታውቀዋል። አውበሬ ወረዳ አካባቢ ጅግጂጋ ጫት ከጭኖ ወደ ሶማሌላንድ ሲጓዝ የነበሩ ሰዎች በዚህ አይሱዚ መኪና ላይ ተሳፍሮ ወደዛ እየሄዱ ያሉ ሹፌሩና ሰዎቹ የውሃውን መጠን እና ስፋት እያዩ ለማለፍ ሲሞክሩ መኪናም ተወስዶ ሰዎቹም እዛ ላይ የሞቱ ሰዎች ናቸው ወደ አስራ አምስት ሌሎቹ ሌሎቹ ደግሞ በተለያዩ አካባቢዎች በዚህ በጎርፍ እና በከባድ ዝናብ እንዲሁም በውሃ ማጠራቀሚያ ዳሞች እና ብርካዎች ወድቆ የሞቱ ልጆች ህጻናት እንዳሉ ነው በክልሉ ባሉት ሶስቱ ወንዞች ማለትም ሸበሌ፣ ገናሌና ዳዋ መሙላት ሳቢያ የሸበሌ ዳዋ፣ ሊበልና አፍዴር ዞኖች የጥቃት ዋነኛ ተጎጂዎች ሲሆኑ ቆራሄ፣ ፋፈና፣ ጀረር ዞኖችም በደራሽ ጎርፉ በልዩ ልዩ መጠን የሚገለጽ ጉዳት እንዳስተናገዱ አቶ በሽር አረብ ለአሜሪካ ድምጽ አስታውቀዋል። በአጠቃላይ ከ51 ሺህ በላይ አባወራዎች ተጎጂ መሆናቸውን የገለጹት አቶ በሽር ከ30 ሺህ በላይ አባወራዎች መፈናቀላቸውን፣ ከ19 ሺህ በላይ እንስሳትን መሞታቸውን አስታውቀዋል። ወደ 51 431 አባወራ በዚህ ጎርፍ ምክንያት አፌክትድ የሆኑ ማህበረሰብ እንዳሉ ነው መረጃው የሚያሳየው። ከነዚህ ሃምሳ አንድ ሺ አራት መቶ ሰላሳ አንድ አባወራዎች ውስጥ ደግሞ ሰላሳ ሺ አምስት መቶ ሀምሳ ስድስት አባወራዎች እንደተፈናቀሉ ነው መረጃው የሚያሳየው። ከዚህም ውጭ ወደ አስራ ዘጠኝ ሺ ስድስት መቶ ሰማኒያ ስድስት ቆም እንስሳት በዚሁ በከባድ ዝናብ እና በጎርፍ ምክንያት እንደሞቱ ነው መረጃው የሚያሳየው። የእንስሳቱ አቅም አስቀድሞ በድብቅ የተዳከመና በዝናቡ ወቅትም ጎርፉን ማቋቋም አቅቷቸው መሞታቸውን ያስረዱት አቶ በሺር በሶስቱ ወንዞች ተፋሰስ አካባቢ የነበረ የሰብል ልማት ላይም ጉዳት መድረሱን ገልጸዋል እና የማሳና የምርት ብልሽት እንዳለ ነው መረጃው የሚያሳየው። ወደ አርባ አራት ሺ ዘጠኝ መቶ ስልሳ አምስት ሄክታር ከበልግ ዝናብ በፊቱ ተሰርቶ የነበሩ ሸቤሌ ወንዝ አካባቢ የሚገኙ ሪቨሬን አካባቢ በወንዙ ውሃ ሲሰሩ የነበሩ ማሳዎች እና እርሻ እንደተበላሸ እና በዚህ አካባቢ ከባድ ክሳራ እንደደረሰ ኢንፎርሜሽን የሚያሳየው እንዲሁም በዳዋ አካባቢ ያለው የአርሶ አደራ ማህበረሰብ ላይ እንደደረሰ ነው መረጃ ያለው። የሶማሌ ክልል በጎርፍ የተፈናቀሉ ሰዎችን ለመደገፍ የምግብ አቅርቦት መጀመሩን አስተባባሪው አመልክተዋል። ቢሁን በሸቤሌ አካባቢ የተፈናቀሉ ሰዎች እንዲሁም በሌሎችም ሌሎችም እነዚህ ጎርፍ የደረሰባቸው ከሰላሳ ሺ አምስት መቶ ስልሳ ስድስት አባወራዎች ውስጥ ወደ አስር ሺህ በጣም የተጎዱ አስር ሺህ አባወራዎች ጋር መድረስ ይችላል። እነዚህ ለእነሱም የምግብ እና እንዲሁም የምግብ ነክ ያልሆኑ ቁሳቁሶችን ማድረስ ተችለዋል። ለሌሎቹ ሌሎችም ደግሞ ታቅዶ የሚሰራበት ነው ያለው። ግን እሱም ሆነው የሪሶርስም ጋፕ አለክ እሱንም ከፌደራል መንግስት ጋር ተነጋግረን ከፌደራል ኢዲአርኤምሲ ጋር ለመቅረፍ በሚቀጥሉት ሳምንታት ለመቅረፍ ተስማምተናል። ያለውን የችግሩ መጠንም ሪፖርት ለእነሱ አስገብተናል። ከሰላሳ አንድ ሺህ በላይ ለሚሆኑ ተፈናቃዮች የመጠለያ ድንኳን አቅርቦት አለመኖሩንና ይህንንም ችግር ለመፍታት ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን አቶ በሽር ሳይጠቅሱ አላለፉም። የሚያስፈልግ ነገር አለ። በተለይ አሁን በእነዚህ በተፈናቀሉ ሰዎች ቤታቸውን ፍትቶ የወጡ ሰዎች ስለሆኑ፣ ሞስትሊ እኛ አሁን የምግብ ድጋፍ እያደረግን ያለ ነው። በብዛት ግን የምግብ ነክ ያልሆኑ ቁሳቁሶች ማጠለያ ስቲል አድሬስ ያልተደረጉ ነገሮች ነው እና እነዚህ ይህንም ነገር ከለመቅረፍ በክልሉ ውስጥ የሚሰሩ ድርጅቶችም እንዲሁም ለፌዴራል መንግስት ሪፖርቱም ሁኔታውም አላቸው። አንዳንድ ድርጅት እንቅስቃሴ ጀምረዋል። እዛ አካባቢ ለህዝቡ ለመርዳት እነ ዩንችሲር አሁን ወደ ሶስት ሺ የገደማ ለሚሆን አባወራዎች የመጠለያና እንዲሁም ሌሎች ሌሎች ቁሳቁስ ድጋፍ ለማድረግ ወስኖ እዛ አካባቢ ወደ ቀላፎ እና ኢስቴ ማንቤር አኖ እና አዳሌ አካባቢ ስራ ጀምረዋል። ዛሬ ቤኔፊሽሪ ሬጅስትሬሽን ጀምረዋል። እንዲሁም ሌሎችም ድርጅቶች ይህን እንዲያጠናክሩ እና እንዲቀጥሉ መረጃው እና ኢንፎርሜሽን ሼር ተደርጓቸዋል። መኖሪያቸው በጎርፍ የተጥለቀለቀባቸውን ከጎርፉ አካባቢ በጀልባ የማውጣት ስራ እየተሰራ ነው ያሉት አቶ በሽር ምግብ ነክ ድጋፎችን ባሉበት አካባቢ ከመከላከያ ሰራዊት አባላት ጋር በመተባበር በሄሊኮፕተር የማድረስ ስራ እየተሰራ ነው ብለዋል። አሁን በምንገኝበት የግንቦት ወር ነው ጎርፎ ተጠናቅሎ ሊቀጥል እንደሚችል የአየር ትንባ ውጤቶች ያመለክታሉ፣ ያሉት አቶ በሺር ከዚህ አንጻር አስፈላጊውን ጥንቃቄ ማድረግ እንደሚገባ አሳስበዋል። የበልግ ዝናብ ተጠቃሚ በሆኑ የአገሪቱ ልዩ ልዩ አካባቢዎች ከመጠን ያለፈ ዝናብ በመዝነብ ላይ ስለመሆኑ ሲዘገብ፣ በአንዳንድ አካባቢዎችን በደራሽ ጎርፍ የሰውት እያለፈና የንብረት ውድመት እያጋጠመ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በደቡብ ክልል በአማሮ ልዩ ወረዳ በተከሰተ የኮሌራ ወረርሽኝ ባለፉት አርባ ስምንት ሰዓታት ውስጥ አራት ሰዎች መሞታቸውን የወረዳው አስተዳደር ጤና ጥበቃ ጽህፈት ቤት አስታወቀ። በቡርጂ ልዩ ወረዳ ደግሞ ሶስት ሰዎች በወረርሽኙ ህይወታቸው ማለፉን የወረዳው ጤና ጥበቃ ጽህፈት ቤት አስታውቋል። የአካባቢዎቹ ባለስልጣናት ቀጠናው በወረርሽኙ መበከሉንና አስጊ መሆኑን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። የአማሮ ልዩ ወረዳው ጤና ጥበቃ ጽህፈት ቤት የበሽታ መከላከልና ጤና ማጎልበት ዋና ስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክልሉ ካለ በስልክ ለአሜሪካ ድምፅ እንደገለጹት በወረዳው በተከሰተ የኮሌራ ወረርሽኝ ሰዎች ሞታቸውን አረጋግጧል። ህይወቱ ያለ ቡርጂ ዘሶያማ ትላንት ህይወቱ አልፎ ያመጣ ነው። አንድ ዜሮ ጫፍ ሶስት ነው እስካሁን ያለውና ያው እንደ ህክምና ሪፖርት ከሆነ እኛ ጋር በእኛ ወረዳ ስር ካሉት ቀበሌ ህይወታቸው እንግዲህ ያለፈው ሶስት ነው ብለን እንይዛለን። ግን ያው ያኛውም የኛ ሰው ስለነበረ ተሞያሌ ነው ወደዚህ ሲመጣ አቅቶት እዛ ሲታከም ቆይቶ ህይወቱ ያለፈው እና አራት ነው እንግዲህ የእኛ ሰው ህይወቱ ያለፈው። ሌሎች አሁን ህክምና ላይ ያሉ አሉ። በወረሽኙ ሶስት ሰዎች የሞቱበት የሮ ቀበሌ ውስጥ ሌሎች ሶስት ሰዎች በጠና መታመማቸው ነው አቶ አክልሉ ተናገሩት። ሶስቱ ኦልሬዲ ክሪቲካል በጣም አደገኛ ሁኔታ ውስጥ ያሉት እንዳሉ ያንን ነግረዋል። ቅድም ያልኩት ታክመው ድኖ የሄዱት ሁለቱ ከኮምቦልቻ የመጡት አሉ። ከሟቾቹ ውስጥ አንደኛው ከሞያሌ ተነስቶ በቡርጂ አድርጎ ወደ አማሮ ኬለ እየሄደ የነበረም የወረዳው ነዋሪ መሆናቸውን የተናገሩት አቶ አክልሉ በቡርጂ ጤና ጣቢያ ሲታከም ቆይቶ እዛው ህይወቱ ማለፉን ተናግሯል። ስለዚህ ሁኔታና በወረዳው ተዛምቶ እንደሆነም የተጠየቁት የቡርጅ ልዩ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ትምህርት ኃይሉም በወረዳው ወረርሽኙ መከሰቱን አረጋግጠው ሰዎችም ሞተዋል ብሏል። እኛ ጋ ሁለት ቀን ሲታከም ከቆየ በኋላ ነው የሞተው። እና አንደኛ ዲሀሪያ ኮሌራው ነበረበት፣ ቀጥ ሁለተኛ ደግሞ ኒሞኒያ ነበረበት። ስለዚህ አሁን ባለው ነባራዊ ሁኔታ እንግዲህ አንደኛው እሱ ነው። ሁለት ቦታ ነው እኛ ጋ የተከሰተው። በክላስተር ደረጃ አንደኛ ሶያማ ክላስተር ነው። አንደኛው ደዋር ወይም ደግሞ በለበረ ክላስተር የሚባለው ነው። አሁን በእጃችን ሶስት ኬዝ አለ። እንግዲህ በዛም አንደኛው ቀጥታ እዛው ሳይት ላይ ነው ህይወቱ አልፎ የመጣው፣ ነገር ግን ሂስትሪ ነው የተወሰደው። ይሄ ነው አንደኛው። በማግስቱም ደግሞ በተመሳሳይ እንደዚሁ አንድ ኬዝ ነ ጤና ተቋም ላይ አምስት ደቂቃ ብቻ እንዳረፈ ይወቷል ከሚራብ ጉጂ ዞን ጋላና ወረዳ ኮምቦልቻ ቀበሌ ወደ አማሮ ከሌም የመጀመሪያ ደረጃ ሆስፒታል የገቡ ሁለት ሰዎች ሕክምና ከተደረገላቸው በኋላ ድነው ወደ ቤታቸው መመለሳቸውን የአማሮ ልዩ ወረዳ የጤና ጥበቃ ጽህፈት ቤት የበሽታ መከላከልና የጤና ማጎልበት ዋና የስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክልሉ ገልጸዋል። በአካባቢዎቹ የኮሌራ ወረርሽኝ በፍጥነት የተዛመተ ነው ሲሉ አቶ ትምህርት ተናግሯል። እውነቱን ለመናገር አሁን ባለው ነባራዊ ሁኔታ በጣም ከባድ ነው። እንግዲህ ዛሬ ጠቅላላ ስናሳውጭ ቆይተናል። ትራንስፖርቴሽን ሁሉ ልናቆም እንገደላለን። ይሄ ብቻ ሳይሆን ደግሞ አድቮኬሲ ነው ትልቁ ነገር። እዚህ ቲም ተዋቅሮ ሁሉም ነገር እንግዲህ ለመቀበል ተዘጋጅተናል። የህክምና ቲሙም ከክልል አሁን እዚህ መጥቷል። ነገር ግን ደግሞ ፌዙ ተከሰተ የተባለበት ወይም ሩት ኮዙ ያለው ታች በረሃው ላይ ስለሆነ ከዚህ ከሶየማ ከሆነ በእግር የሰባ ሰዓት መንገድ ነው። ከዛ ደግሞ እንደነገርኩ፣ አዋር ክላስተር ላይ ከልክ በእግር በተመሳሳይ የአራት ሰዓት መንገድ ነው። ይህን ትንሽ ከዙኑ ውስብስብ ያደርጓል። አሁን የኔ ሰርቬላንስ ሰራተኛ ታች ወርዷል። ቀጥታ ሰዎቹ ለጊዜው ወደ ላይ ወጥተው የሚታከሙበት ሁኔታ እንዲፈጠር እና ኤሪያው በራሱ ዲስ ኢንፌክት እንዲደረግ የሚል ነገር ነው እንግዲህ የተነጋገርነው እና የተባበሩት መንግስታት ድርጅት ኦቻ ሰሞኑን ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር ካለፈው አመት ናሴ ወራንስቶም የደቡብ ክልልን ጨምሮም በሌሎችም ክልሎች በተከሰተው ወረርሽኝ ከአራት ሺህ በላይ ሰዎች መያዛቸውና ሰባ አንድ ሰዎች መሞታቸውን አስታውቋል። የልዩ ወረዳዎቹ የጤና ጥበቃ ጽሕፈት ቤት ባለሙያዎች ከደቡብ ክልል ጤና ቢሮ ከመጡ ቡድን ጋር የህክምና መድኃኒትና ቁሳቁሶችን ይዘው ወረርሽኙ ወደ ተከሰቱባቸው አካባቢዎች መንቀሳቀሳቸውን አስታውቀዋል። ህብረተሰቡ ንጽህናውን በመጠበቅ ምግብ አብስሎ ብቻ በመብላትና የሚጠጡትን ውሃ በማፍራት በሽታውንም እንዲከላከሉት አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። በተከታዩ ዘገባ ደግሞ ወደ አማራ ክልል ይሆናል የምናልፈው። በአማራ ክልል ርዕሰ መዲና በሆነችው ባህር ዳር ከተማ ለወራት የዳታ የኢንተርኔት አገልግሎት በመቋረጡ እና በማህበራዊ ሚዲያ በተጣለው እገዳ በከተማዋ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ ከመፍጠሩ ባለፈ የነዋሪዎችን መረጃ የማግኘት መብት መገደቡን ነዋሪዎች ገለጹ። የአሜሪካ ድምጽ ያነጋገራቸው ነዋሪዎች እንደገለጹት በአማራጭ ባለ ገመድ የኢንተርኔት አገልግሎት ለማግኘት በቤታቸው ቢያስገቡም በተለይ በዚህ ሳምንት ፍጥነቱ እጅግ ዝቅተኛ በመሆኑ ስራቸውን ማከናወን እንዳልቻሉ ጨምረው ገልጸዋል። አስቴር ምስጋናው ዝርዝር አላት። ወይዘሮ ዘላለም ጌታቸው የባህር ዳር ከተማ ነዋሪ ሲሆኑ የአራት ልጆች እናት ናቸው። ከአራቱ ልጆቻቸው ሁለቱ ኢንተርኔትን በመጠቀም የኦንላይን ትምህርት በመስጠት ኑሯቸውን ይመሩ እንደነበር ይናገራሉ። የዳታ የኢንተርኔት አገልግሎት ለወራት በመቋረጡ የልጆቻቸው ገቢም መቋረጡን ይናገራሉ። አማራጭ የባለገመድ የኢንተርኔት አገልግሎት በቤታቸው ቢያስገቡም ፍጥነቱ ዝቅተኛ እንደሆነባቸው እና ልጆቻቸው ስራ መስራት እንዳልቻሉም ይናገራሉ። ልጆቼ ኦንላይን ያስተምራሉ፣ ኦንላይን ያስተምራሉና ሁለት ልጆቼ ብር ማለት ነው እንግዲህ፣ የአመት ገዛን ለሶስት ወር ያህል ተቋርጧል። የማስተማር እንትኑ ሁሉ ተቋርጧል። የሚያስተምሯቸው ሰዎች በቃ በዛ ስለሆነ የሚገናኙት ኦንላይን ስለሆነ የሚገናኙት፣ በቃ በስልክ ዝም ብሎ የማውራት ምናምን ካልሆነ በስተቀረ ለረጅም ጊዜ ተቋርጧል። በአለማስተማራቸው ደግሞ የሚያገኙት ቀርቷል። ጠልና ብዙ ነገር ነው ያጣ ነው። ወይዘሮ ዘላለም በሚሰሩበት መስሪያ ቤትም በተለይ በዚህ ሳምንት የኢንተርኔት ፍጥነቱ ዝቅተኛ በመሆኑና በመቆራረጡ ስራ እየሰሩ እንዳልሆነ ገልጸዋል። አሁንም ቢጀመርም ብዙ ችግሮች አሉ። በስራችንም ላይ ብዙ ችግሮች ገጥመውናል። አሁን እኔ እንደ ትንሹ እንደ ግለሰብ ተናገርኩኝ። ትልልቅ ድርጅቶች፣ ትልልቅ መስሪያ ቤቶች፣ ትልልቅ ካምፓኒዎች በጣም እየተቸገሩ ነው። አሁን ለምሳሌ አሁን ራሱ የኬብሉ ማለት የሚባለው ቪዲዮ አያወርድም፣ ምስሎች አያወርድም። በተለይ አሁን ሚዲያ ላይ የሚሰሩ ሰዎች በጣም እንደሚቸገሩ ነው እና በርካታ ስራዎች እንትን እየተባሉና ራሱ ቴሌ ሌላው አስተያየት ሰጪ በተሰማራበት የአክሲዮን ንግድ ስራ እንደ ቴሌግራም በመሳሰሉ የማህበራዊ ትስስር ገጾችን በመጠቀም መረጃ ይለዋወጥ እንደነበር የሚናገረው ወጣት አለም የተረፈ ለወራት ያህል የዳታ ኢንተርኔት አገልግሎት በመቋረጡ የንግድ ስራው አብሮ መቋረጡን ይናገራል። ፈጣን የኢንተርኔት አገልግሎት ይጠቀማሉ በተባሉ ተቋማት በር ላይ ቆሞ ለመጠቀም ቢሞክርም ፍጥነቱ ዘገምተኛ እንደሆነ ነግሮናል። ጥር ወራ ከጥምቀት ማግስት ጀምሮ እስካሁን ድረስ የለም። በተለይ በባህርዳር ከተማ በተለየ ሁኔታ እንግዲህ በሌሎችም ከባህርዳር ወጣ ባሉ ከተሞች ኢንተርኔት ሙሉ በሙሉ ተከፍቶላቸው ይጠቀማሉ። በባህርዳር ከተማ ግን ዋይፋይ እንደዚህ በግላቸው ያስካስገቡትና በተቋማት ደረጃ ከሚገኙት በስተቀር በግል የዳታ አገልግሎት ኢንተርኔት አገልግሎት የለም። ይሄ ደግሞ ከፍተኛ ችግር እየፈጠረ ነው። በአጠቃላይ መረጃም በመለዋወጥ ዘርፍ ብቻ ሳይሆን የኢኮኖሚ ስርአቱንም በእጅጉ እየጎዳዮች ይገኛል። እንግዲህ የተለያዩ የማህበራዊ ሚዲያዎችን በመጠቀም በተለይ ቴሌግራም በመጠቀም የራሳችንን ቢዝነስ የምናስኪር ሰዎችም ነበርን። እንግዲህ ይሄ ኢንተርኔት በመቋረጡ ምክንያት ቢዝነሱ ተቋርጦብናል። ብዙዎቻችንም ዋይፋይ ወደሚሰሩ ተቋማት በር ላይ ሄደን በመጠቀም እንደዚህም ደግሞ ከአንዳንድ ዋይፋይ ካስገቡ ቀድሞ ካስገቡ ጓደኞቻችን ቤትም ሂደን በመጠቀም አገልግሎቱን ለማግኘት እየሞከረን ነው። ይሄም ሆኖ ግን በምንፈልገው መልኩም አይደለም። ያም ቢሆን ራሱ የኢንተርኔት ፍጥነቱ በጣም የወረድና ያናነሰ ነው። ያም ዋይፋይ ሆኖ ራሱ ቀላሉ ነገር ልንገርሽ፣ ቪዲዮ ምናምን ተይው፣ ፎቶ ለማውረድ በትንሹ እስከ አንድ ሰዓት ትቆያለሽ። ለምሳሌ ባንክ ትራንዛክሽን የተላከልሽን ቁጥር ለማረጋገጥ ፈልገሽ የተላከልሽ ሪፖርቱን በቴሌግራም የተላከለችን ቸክ ለማድረግ እና ለማውረድ አምስት ሜጋባይት ናት ግን የምትቆየ ጉን እስከ አንድ ሰዓት። እንግዲህ ይሄ ሃሳብን በነጻነት የመግለጽን መረጃ እንደ ልብ ማግኘትን ሌላ ሌሎቹ ነገሮችን ሁሉ እየገደበብን ይገኛል። ከየካቲት ወር መጀመሪያ ጀምሮ የኢንተርኔት መዘጋት በዋናነት የሞባይል ዳታና ተንቀሳቃሽ ዋይፋይ ላይ ያነጣጠረ ቢሆንም ሁሉም የኢንተርኔት ተጠቃሚዎች ፌስቡክ፣ ሜሴንጀር ቴሌግራም፣ ቲክቶክ ና ትዊተርን ጨምሮ የማህበራዊ ሚዲያ መድረኮች መዘጋታቸውን የጠቆሙት ሌላው አስተያየት ሰጪ አቶ ዳንኤል ኃይሌ ለወራት ተቋርጦ የነበረው የዳታ ኢንተርኔት አገልግሎት ትናንት ቢለቀቅም አሁንም አጋዥ የሆኑ መተግበሪያዎችን መጠቀም ግድ እንደሆነባቸው ገልጸዋል። ኢንተርኔት እንግዲህ እንደሚታወቀው ከተቋረጠ ብዙ ጊዜ ሆኖታል። በተለይ ዳታ ተቋርጧል። ባለገመድ ዋይፋይ ነው የምንጠቀም የነበረው። እሱም በጣም ደካማ ነው፣ ዶክመንቶችን አይለክም። እንደዚሁ ትላንትና ደግሞ ዳታ ተለቋል ተብሎ ደስ ብሎን ነበር። ሆኖም ግን ዳታው እንደ በፊቱ ብቻውን አይሰራም፣ አጋዥ የሆኑ መክፈቻዎችን ይፈልጋል። ለምሳሌ እነ ፒስፎን እነ ቪፔን ከሌሉ በስተቀር አይሰራም። እና አሁንም በጣም በተለይ በዚህ ኢንተርኔት ስራ በመሳሰሉት የሚሰሩ ሰዎች በዚህ የሚተዳደር ሰዎች ገቢያቸው በጣም ቀንሷል። መስራት አይችሉም። እና ሙሉ በሙሉ ያለ ቪፒኤን ያለ ፒስፖን የሚሰራበት መንገድ ቢፈጠር፣ እንደገና ደግሞ እነዚህ ባለገመዶቹ ደግሞ የሚጠነክሩበት መንገድ ቢፈጠር የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በዚህ ሳምንት ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት በሀገሪቱ ያለው የማህበራዊ ሚዲያዎች እገዳ እንዳሳሰባቸው ገልጸዋል። በተወሰኑ ማህበራዊ ሚዲያዎች ላይ የተጣለው ገደብ የቀጠለ መሆኑም ያሳስባል። እንደምታውቁት ኢትዮጵያ ውስጥ ከማህበራዊ ሚዲያዎች ውስጥ አብዛኛው ሰው የሚገለገልባቸው በተለይ ፌስቡክና ዩቲዩብ የሚባሉት ማህበራዊ ሚዲያዎች አሁንም መንግስትም ራሱ ወይም የመንግስት መገናኛ ብዙሃንም መረጃ ከሚያሰራጩባቸው መድረኮች ውስጥ አንዱ እነዚህ ናቸው። ሆኖም ግን እነዚህ ሁለቱም ማህበራዊ ሚዲያዎች እና ሌሎችም የተወሰኑ ማህበራዊ ሚዲያዎች ኢትዮጵያ ውስጥ አሁንም ድረስ እንደታገዱ ናቸው። ያው ሰዎች እንደምታውቁት ቴክኒክ እና ቴክኖሎጂውን የሚያውቁት ሰዎች እገዳውን አልፈው የሚያዩበት የሚገለገሉበት ዘዴ ያለ መሆኑ ይታወቃል። አብዛኛው ሰው ወደዛ አይነት አጠቃቀም እንዲሄድ ተገዷል። ነገር ግን ለአብዛኛው ሰው እነዚህ ማህበራዊ ሚዲያዎች እንደተገደቡ ቀጥለዋል ብለዋልና ይሄ ማሳሳቢ ነው ብለን እናምናለን። ሌላው በደንበኞች የቀረበው ቅሬታ የቅድሚያ ክፍያ ጉዳይ ነው። በዓመቱ መጀመሪያ ለጥቅል አገልግሎት ቴሌ የዋጋ ቅናሽ ማድረጉን ተከትሎ የዓመት ቅድሚያ ክፍያ መክፈላቸውን የገለጹት ነዋሪዎቹ አገልግሎት ላላገኙበት ወራቶች ማካካሻ እንዲደረግላቸው ጠይቀዋል። አዲስ ዓመቱ መቃረቡን ተከትሎ ነበር የዓመት ጥቅል መግዛት። ክፍያውም ያንሳል፣ ለመናገር በግማሽ ይቀንሳል እና የነበረው አክሰስን ጥሩ ስለነበረ እኔም የዓመት ገዝቼ ኢንተርኔት አገልግሎት እየተጠቀምኩ ነበረ። ላለፉት ሶስት ወራት ግን ይሄ በመቋረጡ ምክንያት ዳታ በመቋረጡ ምክንያት ሙሉ በሙሉ እየተጠቀምኩ አይደለም። ይሄን አክሰስ ባለማግኘቴ በጣም ቅር ተሰኝቻለሁ። ወደፊትም እንግዲህ የኢትዮ ቴሌኮም ይሄን ታሳቢ አድርጎ እንደሚያካክስልን ተስፋ ረጋለሁ። በመቋረጡ ብዙ ነገር አጣናል። ይሄ ብቻ አይደለም ገንዘባችንን እንግዲህ የከፈልን በመሆናችን ያንን መካካሻ ያደረግልናል ብለን እናስባለን። በተነሱት ቅሬታዎች ዙሪያ መረጃ ለማግኘት ወደ ኢትዮ ቴሌኮም ከፍተኛ የስራ ኃላፊዎች የእጅ ስልክ ላይ ደጋግመን ብንደውልም ስልካቸው ባለመነሳቱ አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። ከአማራ ክልል ደግሞ የምናልፈው ወደ ትግራይ ክልል ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ የትግራይ ክልል ቅርንጫፍ ጽህፈት ቤቱን ስራ አስጀምሯል። ቦርዱ የትግራይ ክልል ቅርንጫፍ ጽህፈት ቤቱን ስራ ማስጀመሩን ያስታወቀው ከሶስት ዓመታት የስራ መስተጓጎል በኋላ መሆኑም ተገልጿል። ሙልጌታ አጽበሃ ተጨማሪ አለው። ከሰሜን ኢትዮጵያ ጦርነትና ከተዘጋ ከሶስት ዓመታት በኋላ በትግራይ ክልል መቀለ ከተማ የሚገኘው ቢሮውን የከፈተው የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ክልሉ የላካቸው ባለሙያዎች ከፖለቲካ ፓርቲ አመራሮች ጋር ተነጋግረዋል። ከመገናኛ ብዙሃንና ከሲቪል ማህበረሰብ ተወካዮች ጋርም ተወያይቷል። ከውይይቱ ተሳታፊዎች አንዱ የትግራይ ክልል የሲቪል ማህበረሰብ ህብረት ስራ አስኪያጅ አቶ ያሬድ በረሐ ጅማሬውን አድንቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ካሉት የተለያዩ ባለድርሻ አካላት ቅድመ ምርጫ ግምገማ ለማካሄድ የተዘጋጀ መድረክ ነው። በተለይም የፕሪቶሪያ የሰላም ስምምነትን ተከትሎ የተለያዩ የፌዴራል ተቋማት ትግራይ ላይ ያላቸውን እየከፈቱ መጥተዋል፣ ስራዎች ጀምረዋል። ስለዚህ ስራ መጀመራቸውን የሚያረጋግጥ ነው የዛሬው ቪዚት ማለት ነው። በውይይቱ ላይ ተነስቷል ያሏቸው ሀሳቦች አቶ ያሬድ ሲናገሩም ምርጫ ለማካሄድ አስቻይ ሁኔታዎች መፈጠር አለባቸው እና አሁን ያለውን ሁኔታ ምንድነው የሚመስለው የሚለውን ነገር በሰፊው ዛሬ ውይይት የተደረገበት ጉዳይ ነበረ። በተለይም በፕሪቶሪያ የሰላም ስምምነት መሰረት ከትግራይ መውጣት ያለባቸው ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ሀይሎች መውጣት አለባቸው፣ የትግራይ ግዛታዊ አንድነት ወደ ነበረበት መመለስ አለበት፣ የተፈናቀለ ህዝብ ወደ ቀየው መመለስ አለበት ወዘተ የሚሉትን ና አጠቃላይ ተቋማትን ደግሞ መጠናከር አለባቸው። እና በዚህ በኩል ደግሞ የተለያዩ የሚመለከታቸው አካላት ርብርብ ሊያደርጉ ይገባል የሚለውን ሀሳብ በሰፊው ዛሬ የተነሱ ጉዳዮች ነበሩ። በሌላ በኩል በትናንትናው ዕለት የ2015 ዓ ምት የዘጠኝ ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ያቀረቡት የቦርዱ ምክትል ሰብሳቢ አቶ ውብሸት አየለም በትግራይ ክልልና እንዲሁም በጸጥታ ምክንያት ስድስተኛ ሀገራዊ ምርጫ ያልተካሄደባቸው ሌሎች አካባቢዎች በሚቀጥለው 2016 ዓ ም ምርጫ ለማካሄድ መታቀዱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2013 እና መስከረም 20 ቀን 2014 ዓ ም በተለያዩ ምክንያቶች ስድስተኛው ዙር የጠቅላላ ምርጫ ባልተካሄደባቸው የአፋር፣ አማራ፣ ኦሮሚያ፣ ቤኒሻንጉል ግሙዝ ደቡብና ሶማሌ ክልሎች ውስጥ በሚገኙ የምርጫ ክልሎች ውስጥ ምርጫን ለማከናወን የጸጥታ ችግር ያለባቸውና የሌለባቸውን የክልል መስተዳደሮች እንዲያሳውቁ በደብዳቤ በተደጋጋሚ በመግለጽ መረጃዎችን ያደራጀ ሲሆን በዚሁ መሰረት የምርጫ አስፈጻሚዎችን መጓደል አለመጓደላቸውን የማረጋገጥ ስራ እያከናወነ ይገኛል። በ2016 በጀት ዓመት የትግራይን ክልል ጨምሮ የስድስተኛው ዙር ቀሪ ምርጫዎችን በተለያዩ ጊዜያት ለማከናወን ዝርዝር እቅድና በጀት ለሕዝብ ተወካዮች ምክር ቤት አቅርቧል። በስድስተኛው ሀገራዊ ምርጫ የትግራይ ክልል ጨምሮ በተለያዩ የሀገሪቱ ክፍሎች ምርጫ ያልተካሄደባቸው ዘጠና ስድስት የምርጫ ክልሎች እንዳሉ ቦርዱ አስታውቋል። በትግራይ ክልል በ2012 ጳጉሜ ወር ላይ የፌዴራሉ መንግስት ያልተቀበለው ምርጫ ተካሂዶ የነበረ ሲሆን በፕሪቶሪያው ስምምነት መሰረት በምርጫው የተመሰረተው ክልላዊ አስተዳደር ፈርሶ ክልሉና የፌዴራሉ መንግስት የተስማሙለት ጊዜያዊ አስተዳደር በክልሉ መቋቋሙ አይዘነጋም። መቀለ የሚገኙት የምርጫ ቦርድ ባለሙያዎች ቡድን በነገው ዕለትም ከትግራይ ክልል ጊዜያዊ አስተዳደርና የጸጥታ አመራሮች ጋር ውይይት ያካሂዳሉ። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም። በተከታዩ ዘገባ ደግሞ የሱዳንን ጉዳይ ይሆናል የምንመለከተው በጅዳ ሳውዲ አረቢያ ንግግር ላይ ያሉት የሱዳን ተፋላሚ ወገኖች ሰብአዊ አገልግሎት ለማዳረስ እንዲቻል ጊዜያዊ የተኩስ ማቆም ስምምነት ላይ ይደርሳሉ የሚል ጥንቃቄ የተሞላበት ተስፋ እንዳላቸው የአሜሪካ ዲፕሎማቶች ትላንት ረቡዕ ለምክር ቤት አባላት አስታውቀዋል። ሚያዝያ ሰባት በጀመረው ውጊያ ሰባት መቶ ሀምሳ ሰዎች ሲሞቱ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን የደረሰችንን ዘገባ እንግዶ ወልድ ያቀርበዋል። በሱዳን እየተካሄደ ያለው በሱዳን እየተካሄደ ያለው ውጊያ አራተኛ ሳምንቱን አስቆጥሯል። በፈጥኖ ደራሽ ኃይሉ አዛዥ ጀኔራል መሐመድ አምዳን ዳጋሎና በጦር ኃይሎች ጠቅላይ አዛዥ ጀኔራል አብዱልፈታህ አልሲሲ ተወካዮች መካከል በጀዳ ሳዑዲ አረቢያ እየተካሄደ ያለው ንግግር ተስፋ የሚሰጥ ነው እየተባለ ባለበትም ሰዓት በካርቱም የተኩስ ድምጾች በመሰማት ላይ ናቸው። ቪክቶሪያ ኑላንድ በአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ኃላፊ ናቸው። ጥንቃቄ የተሞላበት ተስፋቸውን የገለጹልኝ የእኛን አደራዳሪዎች አነጋግሬ ያለሁ። አሁን ያለበት የንግግር ደረጃ ስኬታማ ከሆነ የሱዳን ሕዝብ ለዓመታት ሲጠይቅ የነበረውን በሲቪል የሚመራ መንግስት ለመስራት እንዲቻል ቋሚ የሆነ የተኩስ ማቆም ላይ ተደርሶ የሀገር ውስጥ የቀጠናውና ዓለም አቀፍ ጉዳይ የሚመለከታቸው አካላት የሚሳተፉበት ሰፋ ያለ ውይይት ለማድረግ ያስችላል። አልቡርሃን ከሁለት ዓመታት በፊት የተደረገውን ወታደራዊ መፈንቅለ መንግሥት መርተዋል። ያንን መፈንቅለ መንግሥት አሜሪካ ተገቢውን አቋም አልያዘችበትም ሲሉ የሕግ አውጪው ምክር ቤት አባላት ይናገራሉ። ሴናተር ባብ ሜኔንዴዝ በምክር ቤቱ የውጭ ግንኙነት ኮሚቴ ሊቀመንበር ናቸው። ማዕቀብ መጣል ሲገባል በሚሊዮን የሚቆጠሩ ሱዳናውያንን የዲሞክራሲ ተስፋ በከፋ የሰብአዊ መብት ጥሰትና ዘረፋ ተጠያቂና ተባባሪ በሆኑት ጄኔራሎች እጅ ጣል ነው። ሱዳን በዚህ ወቅት ወደ ዲሞክራሲያዊ መንግስት መሸጋገር ነበረባት፣ ግጭቱ ያንን አጨናቅፈዋል። የባይደን አስተዳደር አሁንም ሱዳንን በተመለከተ ግልጽ ስትራቴጂ የለውም ሲሉ አንዳንድ የሪፐብሊካን ምክር ቤት አባላት ይናገራሉ። ሴናተር ጂም ሬሽ I call for the administration to articulate a clear vision for what it wants in Sudan. Chris Van Hollen We want to see a ceasefire. Um, we want to see a hold uh, to give time. ተኩስ ማቆም እንዲኖር እንሻለን። ለድርድር ጊዜ ለመስጠት ተኩሱ ማቆሙ እንዲዘልቅ እንፈልጋለን። በእርግጥ በስተመጨረሻ ግቡ አገሪቱን የሱዳን ሕዝብ መሻቱን ወደሚገልጽበት የዲሞክራሲ ጎዳና መመለስ ነው። ከግጭቱ በፊትም ቢሆን ከሱዳን ሕዝብ ሶስት እጅ የሚሆነው ሰብአዊ እርዳታ የሚያስፈልገው የነበረ ነው። የአሜሪካው የውጭ ጉዳይ ሚኒስቴር እንደሚለው ደግሞ ሁኔታው አሁን ይበልጥ የከፋ ሆኗል። ሳራ ቻርልስ በአሜሪካ ዓለም አቀፍ ልማት ድርጅት ዩኤስ ኤይድ የሰብአዊ እርዳታ ኃላፊ ናቸው። ከ700000 በላይ ሰዎች በሀገር ውስጥ ተፈናቅለዋል። ከ170000 በላይ ደግሞ ወደ ጎረቤት ሀገራት ተሻግረዋል። የግጭቱ ችግር በሱዳን ድንበር ውስጥ ብቻ የታጠረ አይደለም ማለት ነው። ችግሩ ቀጠናውን ይነካል። በበርካታ ሀገራት ወትሮውንም የነበረውን የሰብአዊ ችግር ያባብሳል። ሱዳን ውስጥ ከተመዘገቡት 5000 አሜሪካውያን ውስጥ 1300 ያሉን ከአገሪቱ እንዳስወጡ የውጭ ጉዳይ መስሪያ ቤቱ ባለሥልጣናት ይናገራሉ። የተቀሩት እዛው ለመቅረት መርጠዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 የሚ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን ነው የምናልፈው። የመጀመሪያው የሚሆነው ሳምንታዊው አካባቢና ማህበረሰብ ነው። የውሃ ሀብት አስተዳደርና በመጠጥ ውሃ አቅርቦት ስራዎች የግሉ ዘርፍ ተሳትፎ አስፈላጊ እንደሆነ ባለሙያዎች ገለጹ። በአዲስ አበባ በተካሄደ ዓለም አቀፍ የውሃ ሀብት ጉባኤ ላይ የተሳተፉ ባለሙያዎች ለአሜሪካ ድምጽ በሰጡት ቃለ መጠይቅ በኢትዮጵያ እያደገ ያለውን የመጠጥ ውሃ ፍላጎት ለማሟላት የግል ባለሀብቶች የመጠጥ ውሃ አቅርቦትና አስተዳደር ዙሪያ ሊሳተፉ ይገባል ብለዋል። ለዚህም ደግሞ መንግስት የውሃ ሀብት ፖሊሲ ማሻሻያ ሊያደርግ እንደሚገባው ገልጸዋል። በጉባኤው ላይ የተገኙ የውሃና ኢነርጂ ሚኒስቴር ተወካይ አቶ ደበበ ደፈርሶ ይህን ይህንን ሀሳብ በቀጥታ ባያንጸባርቁም መንግስት የውሃ ፖሊሲውን እያሻሻለ እንደሆነ ግን ጠቁመዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ በአዲስ አበባ ለሁለት ቀናት በተካሄደው የውሃ ጉባኤ ልዩ ልዩ የአፍሪካ ሀገራት በውሃ አጠቃቀም ላይ ያላቸውን ልምድ አካፍለዋል። ባለሙያዎችም ስለ ጉዳዩ ጥናታዊ ጽሑፎችን አቅርበዋል። ከጥናት አቅራቢዎቹ አንዱ የሆኑት በደቡብ አፍሪካ የዩኒቨርሲቲ መምህርና የውሃ ሀብት ተመራማሪ ፕሮፌሰር ሰይፉ ከበደ አህጉሪቱ ከፍተኛ የውሃ ሀብት ቢኖራትም ወንዞቿ አመቺ ባልሆነ መልክዓ ምድር ውስጥ ስለሚያልፉ በቀላሉ ሊለሙ አይችሉም ብለዋል። አፍሪካ ያለው የውሃ ሀብት አስቸጋሪ፣ ያልተገሩ ወንዞች፣ በጊዜ እና በወቅት በጣም ተለዋዋጭ ባህሪ ያላቸው የውሃ አካላት የተፈጥሮ አቀማመጣቸውም ደግሞ አስቸጋሪ የሆኑ ለምሳሌ አባይ ወንዝን ብናይ በጓዝ የሆነ እና በአባይ ድልድይ መካከል የአንድ ሺህ ሜትር ከፍታ ልዩነት ነው ያለው ገደል ውስጥ ነው ወንዙ ያለው ማለት ነው። ይሄ አስቸጋሪ የውሃ ይዘት ለድህነት አገራትን ተጋላጭ ያደርጋል። የዚህ አይነት ባህሪ ያላቸውን ወንዞች ለማልማት ከፍተኛ የገንዘብ አቅም እንደሚጠይቅ የገለጹት ፕሮፌሰር ሰይፉ ይህ ደግሞ በመንግስታት አቅም የማይቻል ስለሆነ የግሉ ዘርፍ ተሳትፎ ወሳኝ እንደሆነ ያስገነዝባሉ። የግሉ ዘርፍ የውሃ ሀብትን በማልማት በመጠጥ ውሃ አቅርቦት ስራም መሳተፍ እንደሚችል ይናገራሉ። የገጠር ውሃ ተቋማት ብንወስድ ማህበረሰቡ ውሃውን እንዲያስተዳድር ነው። መጨረሻ ግን ስታየው፣ ኮሚኒቲው በአብዛኛው ጥናቶች የሚያረጋግጡት በማላዊ በኢትዮጵያ የማይሰሩ የውሃ ተቋማት የእጅ ጉድጓዶች በተለይ እና እንደ የተወዛወዙ ውሃ የምናወጣባቸው ተቋማት እስከ አርባ ፐርሰንቱ የሚሰሩ አይደሉ። ስለዚህ አሁን የግል ሴክተርን እንዴት ታመጣለህ? እዚህ ለምሳሌ የተደራጁ ቢዝነሶች የተደራጁ ወጣቶች፣ መሐንዲሶች፣ ሃይድሮጂኦሎጂስቶች በጋራ መጥተው ያንን እንደ ቢዝነስ ሊያዩት ይችላሉ። ኬንያ ውስጥ የተደረገው ሙከራ በዩኒቨርሲቲ ኦፍ ኦክስፎርድ ለምሳሌ አንዱ ምንድን ነው፣ በጋራ አንድ ላይ ተደራጁ ወጣቶች ወይ ደግሞ ቴክኒሽንስ የውሃ ተቋማትን እንዲያስተዳድሩ ለምሳሌ እስከ ሶስት መቶ ተቋማትን አንድ ግሩፕ ሊያስተዳድር ይችላል። ሌላ ያየሁት ለምሳሌ ለኢትዮጵያ ሶማሌ ክልል የውሃ እጥረት በሚያጋጥምበት ጊዜ ማህበረሰቡ ጋር የሚደርሱት የውሃ ትራኮች ናቸው፣ በመኪና እና በጣም በርካታ መቶዎች የውሃ ትራኮች አሉ። ይሄ እዚህ የውሃ ትራክ ኦነር ማነው ብለው ስታይ ግለሰቦች ናቸው። ግለሰቡ ባይኖር ኖሮ በጣም ከፍተኛ አደጋ ሊያጋጥም ይችላል። ይሄ መልካም ጎንም ይኖረዋል፣ ተጓዳኝ ደግሞ ችግሮችም ሊኖሩት ይችላሉ። ግን እንዴት አድርገን ይህንን የግል ተቋማትን ፕራይቬት ሴክተሩን ኢንቮልቭ እናደርጋለን ብሎ ማሰብ ጉድጓድ ቆፍሮ ውሃ ማቅረብ የደረሱ ሁሉ አሉ፣ በግል ማለት ነው። በሶማሌ ላንድ ሶማሌ ክልልም እንደዚህ ሙከራዎች ሂንቶች አሉ። ይህን እንዴት መጠቀም እንችላለን? ፖሊሲው ምን ይላል? ፖሊሲው እንዴት አድርገን ሪቫይዝ ወይ ደግሞ አይተን ወደ ጥቅም ልናውል እንችላለን የሚል ሊመጣ ይችላል። በውሃ ሀብት አጠቃቀምና ቁጥጥር ላይ የተለያዩ ችግሮች ይታያሉ የሚሉት ወተር ዊትነስ ኢንተርናሽናል የተባለ ተቋም የኢትዮጵያ ፕሮግራም ኃላፊ አቶ ኢሳያስ ሳሙኤል በበኩላቸው በኢትዮጵያ ውስጥ እያደገ ያለውን የንጹህ መጠጥ ውሃ ፍላጎት ለማሟላት የግሉ ዘርፍ ተሳትፎ አስፈላጊነትን ያስረዳሉ። የመጠጥ ውሃን ከማድረስ አንጻር ኢትዮጵያ ላይ አብዛኛው ነገር ወድቆ ያለው የመንግስት ትከሻ ላይ ነው መንግስት ደግሞ በሚፈለገው ልክ ሁሉንም ማዳረስ ይችላል ማለት አስቸጋሪ ነው የሚሆነው። በተለይ አሁን አዲስ አበባ ላይ የምናየውን የውሃ እጥረት ስንመለከት፣ አንዳንድ ቦታ ላይ በሳምንት አንዴ፣ አንዳንዶቹ ከሳምንት ባለፈ ውሃ የሚያገኙበት አለ እና ይህንን ችግር ለመፍታት እየተካሄደባቸው ያሉ ነገሮች አሉ ግን እነኛ በቂ አይደሉ እና የግሉን ዘርፍ ማካተት የሚችል ፖሊሲዎች ቢኖሩ ጥሩ ነው። ምንድነው፣ ያው ወደ ግል ዘርፍ ስታመጣው ሞኖፖላይዝ የማድረግ ዋጋውን ከፍ ማድረግ የመጨመር አይነት አዝማሚያዎች ሊመጡ ይችላሉ። ያንን ግን ያው መንግስት አስፈላጊ የሆነ ሕግ ማዕቀፍ ካስቀመጠለት የግሉ ዘርፍ እዚህ ውስጥ ገብቶ መስራት ይችላል ማለት ነው። አሁን ባለው ሁኔታ የግል ዘርፍ እየሰራ ያለው የውሃን አሽጎ መሸቅ ላይ ነው። ይሄ በጠርሙስ ውስጥ አሽገው ያሉት ነው የምናየው እንጂ ከዛ ውጭ ያለ ውሃ የሚሸጥባቸውን አናይም። አሁን አሁን ደግሞ እየተጀመሩ ያሉ ነገሮች አሉ። ለምሳሌ ውሃ በማይገኝበት ቦታ ላይ በመኪና ውሃ የሚሸጥ ችግሩ እየፈጠራቸው ያሉ ነገሮች አሉ እና ችግሩ እየገፋ ከሚሄዱ በፊት መንግስት አስፈላጊውን የህግ ማዕቀፍ አስቀምጦለት የግሉን ዘርፍ ቢያካትትበት አይ ቲንክ ያ መኬድ ያለበት አቅጣጫ ነው ብዬ አስባለሁ። የውሃና ኤነርጂ ሚኒስቴሩን ወክለው በውሃ ጉባኤው ላይ የተሳተፉት አቶ ደበበ ደፈርሶ መንግስት የውሃ ሀብት ፖሊሲውን እያሻሻለው እንደሚገኝ ጠቅሰዋል። በሚሻሻለው የውሃ ሀብት ፖሊሲ የግሉ ዘርፍ ሚና ምን ሊሆን እንደሚችል ግን አልጠቀሱም። ከዚህ በፊት ለአሜሪካ ድምፅ ቃለ መጠይቅ የሰጡት የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ግን በመጠጥ ውሃ አቅርቦት ስራ የግሉ ዘርፍ ተሳትፎን ታሳቢ ማድረግ አስፈላጊ እንደሆነ መናገራቸው ይታወሳል። በውሃ ላይ የግሉም ባለ ሀብት ማሳተፍ በጣም ቀላል ላይሆን ይችላል። ምክንያቱም የግል ባለ ሀብት ለስርቃ ይመጣል፣ ትርፍ ፈልገው። ዜጎች ደግሞ ኢትዮጵያ ውስጥ ያሉ ዜጎች የባለ ሀብቱን ትርፍ ችለው ውሃ ዳፎ ማድረግ ይችላሉ ይባል ይታወቃል ማለት ነው እንኳን ለባለ ሀብት ቀርቶ በመንግስት ድጎማ በከተሞች የምንሰራው ውሃ ታሪፍ ሰዎችን መክፈል ይቸገራሉ። ነገር ግን ማየቱ በጣም መልካም ይሆናል። አቅም ባላቸው ቦታ ላይ እንሰራለን ብሎ በፖሊሲ አስገብተነዋል። እሱን በትንሹ እያደረግን እያለማመን ወደዚያ መሄድ በጣም ተገቢ ነው። በአዲስ አበባ ለሁለት ቀናት የተካሄደው ዓለም አቀፍ የውሃ ጉባኤ ሰባት የአፍሪካ ሀገራትን አሳትፏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊ ሳይንስና ቴክኖሎጂ ነው። አንድ አዲስ ቴክኖሎጂ መስማት የተሳናቸው ሰዎች በዙሪያቸው የሚነገሩ ቃላትን በቀጥታ ወይም ወዲያውኑ ማየትና ማንበብ ይችሉ ዘንድ ጥቅም ላይ እየዋለ ነው። ዘገባው የዲና ሚሼል ነው። ግርማ ደገፋ ያቀርበዋል። ጃሽ እና ማይክል ኪንግስሌ መንትያ ወንድማማቾች ናቸው። ጃሽ ገና በልጅነቱ ነው መስማት የተሳነው። እናም አሁን ከማይክልና ቤተሰቡ ጋር ይኖራል። እዚህም አንድ ገሃዱን አጉልቶ የሚያሳይ መነጽር ሕይወቱን እንዳቀለለለት ይናገራል። ለመጀመሪያ ጊዜ መነጽሩን አድርጎና በመስተዋቱ ላይ የሚሄድ ጽሑፍ ሲመለከት አይኖቹ ላይ ያነበብኩት ነገር ትክክለኛውን ዕቃ እንዳገኘን ነው ይህ ኤክስሬይ ግላስ ከተሰኘው ኩባንያ የተገኘው መነፅር ጃሽ በዙሪያው የሚደረጉ የቃላት ልውውጦችን ወዲያውኑ በዚያው ሰዓት እንዲያነባቸው ያደርገዋል። ለመጀመሪያ ጊዜ ሳደርገው በጣም ነው የተደመምኩት። ጃሽ ነበር። የምናገረው ሁሉ ምትሃታዊ በሆነ መልክ በጽሁፍ እዚህ ላይ ታትሞ መውጣት አለበት። ኤክስሬይ መነፅሩ መነጽሩን ባደረገው ሰው ዙሪያ የሚደረጉ ንግግሮችን አዳምጦ መነጽሩ ላይ ወይም በእጅ ስልክ መተግበሪያ ላይ እንዲጽፋቸው የሚያስችል ሶፍትዌር አላቸው። ይህም ጃሽ በሥራ ስብሰባ ላይ በሚሆን ጊዜ ይረዳዋል። ይሄ ሜዳውን ለሁሉም እኩል የተደላደለ ያደርገዋል። ሃምሳና ስልሳ ሰው በተገኘበት ስብሰባ ላይ ምን ተባለ እያለ መጠየቅ አይጠበቅበትም። እነሱም ለእሱ እያንዳንዱን ነገር አንድ በአንድ ሊነግሩት አይችሉም። መነጽሩን ካደረገ ወይም ስልኩ ላይ የሚጽፍለትን መተግበሪያ ከተጠቀመ ግን ሁሉ ነገር ተቀየረ ማለት ነው። ልክ ነው ይለልጫሽ የኤክስሬይ ግላስ ተባባሪ መስራች ፖል ሜሊ አባቱ የአካል ጉዳተኞች ስራ እንዲያገኙ ሲረዳቸው እያየ ማድረጉን ይናገራል። ሁሌም የምለው ነገር ነበር ኮምፒውተር ወይም ቴክኖሎጂኮ ለሁሉም ሰው እኩል የሆነ ሁናቴን መፍጠርና ማስቻል ይችላል። ይሄ ታላቅ እኩልነትን ፈጣሪ ነው፣ የመነፅሮቹ ጥቅም ይላል ፖል ሜሊ። መስማት ለተሳናቸው ብቻ አይደለም፣ መነፅሮቹ በርካታ የውጭ ቋንቋዎችን ወዲያውኑ ተርጉሞ የማቅረብ አገልግሎት ይሰጣሉ። በጫጫታ ውስጥ መስማት ላቃታቸውም ያገለግላል። ፊልም ሲመለከቱም ሊጠቀሙበት ይችላሉ። ወይም እንደ ከነ ሙሉ የጽሁፍ መግለጫዎቻቸው ጋር ሊያዩበት ይችላሉ። ከዚሁ ከሳይንስና ቴክኖሎጂ ሳንወጣ ተከታዩ ዘገባም አርቲፊሻል ኢንቴሊጀንስ ስራዎችን እየቀማ ይሆን ሲል ይጠይቃል። ባለሙያዎች ላሁኑ ብዙ አይደለም ይላሉ። እያደገ የመጣው የሰው ሰራሽ አእምሮ ልቀት ወይም አርቲፊሻል ኢንተለጀንስ ችሎታና ብቃት በሰዎች ሕይወትና አናኗር ላይ ሊያስከትል የሚችለው ተጽዕኖ ምን ሊሆን እንደሚችል ግን ብዙዎችን እንዲያሰላስሉ እያደረገ ነው። ጉዳዩ በቅርቡ በቫንኩቨር ካናዳ በተካሄደው ዓመታዊ የቴድ ጉባኤ ላይ የመነጋገሪያ ርዕስ ሆኖ ነበረ። ደረጀ ደስታ ተርጉሞ እንደሚከተል ያቀርበዋል። ዛሬ ተማሪዎች የምርምር ጽሑፎቻቸውን በሰው ሰራሽ አእምሮ ወይም አርቲፊሻል ኢንቴሊጀንስ ይሉታል መጻፍ በሚችሉበት በዚህ ዓለም ስዕሎችን በጥቂት የቃላት ትእዛዝ ብቻ መንደፍ ይቻላል። በአርቲፊሻል ኢንቴሊጀንስ የተዘጋጀ እርሶ የሚያደንቁት ዝነኛ ሰው ምስል በስክሪን ላይ ብቅ ሊል ይችላል። የዚህ ቴክኖሎጂ ተጽዕኖ ማኅበረሰብ ውስጥ እየገባና የነካውን ሲሆን፣ ይህ መሆኑ አድናቆትና ስጋትንም እየቀነሰ ነው። አርቲፊሻል ኢንቴልጀንስ በዕለት ተዕለት ሕይወት ውስጥ ገና ባይስፋፋም ኢኮኖሚው ላይ ከባድ መናጋት ሊያስከትል ይችላል የሚለው ስጋት ከጊዜ ወደ ጊዜ እየጠነከረ ነው። ጌሪ ማርከስ በኒውዮርክ ዩኒቨርሲቲ የሳይኮሎጂና የነርቭ ሳይንስ መምህር ሲሆኑ የትራንስፖርት አገልግሎት የሚሰጠው የኡበር ኩባንያ ፈጣን ቴክኖሎጂ እንዲታገዝ የረዱ እንዲሁም ሰዎችና ማሽኖች የሚለው የፖድካስት ፕሮግራም አዘጋጅና አቅራቢ ናቸው። ማርከስ እንደሚሉት ምንም እንኳ አንዳንድ የሥራ መስኮች በቴክኖሎጂ ሳቢያ ስጋት የገባቸው ቢሆንም አርቲፊሻል ኢንቴልጀንስ በኢኮኖሚው ላይ የሚኖረው ተጽዕኖ ለጊዜው የተወሰነ ነው። እኔ እንደሚመስለኝ ምንም እንኳ ሰዎች ይህን ለአመታት ያወሩት ቢሆንም ብዙ ሰዎች በፍጥነት ይሆናል ብለው እንደሚያስቡት፣ ብሉ ኮላርስ ተብለው የሚጠሩትን አብዛኞቹን የጉልበትና የመሳሰሉትን ሥራዎች የሚሰሩትን ሠራተኞች የሚተካ አይመስለኝም። የሚሰራውን ነገር ሁሉ በእጃቸው የሚሰሩ ሰዎች ምናልባት ለአሁኑ የተጠበቁ ይመስለኛል። ምክንያቱም ጋዱን ዓለም በሚመለከት የተወሳሰቡ ነገሮችን ማከናወን የሚችሉ ሰው ሠራሽ ሮቦቶችን እንዴት መሥራት እንደምንችል ገና በትክክል አናውቅም። ሌላኛው የቴድ መድረክ ተናጋሪ ሕፃናትን ለማስተማር የሚረዳው የካሃሚንግ አርቲፊሻል ኢንተልጀንስ ሶፍትዌር ኩባንያ መሥራች ሳል ካህን ናቸው። ካህን አርቲፊሻል ኢንቴሊጀንስ ሀብት በመፍጠር በኢኮኖሚው ላይ በጎ አስተዋጽኦ እንደሚኖረው ብሩህ ተስፋ የሚታያቸው መሆኑን ይገልጻሉ። ሰዎችን ከሥራ ያፈናቅላል። እውነት ለመናገር ለዚያ መልስ አይኖረኝም። የበለጠ ሀብት የበለጠ ምርታማነትን ግን ይፈጥራል። ቴክኖሎጂው ሙግት የሚያስከትል ከሆነ አርቲፊሻል ኢንቴሊጀንስ የሕግ ሙያን ሊያስፋፋ ይችላል። በተለይም የቅጂ መብት ጠበቆች ተጠቃሚ ሊሆኑ ይችላሉ። ቶም ግራሃም እና ድርጅታቸው ሜታፊዚክስ ዳት ኤ አይ ታዋቂ የፊልም ተዋንያን እና አትሌቶች በፊልምና በቴሌቪዥን ፕሮግራሞች ወይም ማስታወቂያዎች ላይ ለመቅረብ የግድ ካሜራና ማይክሮፎን ፊት መቅረብ እንዳይኖርባቸው የሚያደርግ ቴክኖሎጂ ሰርተዋል። በማህበራዊ መገናኛ ብዙሃን ላይ በስፋት እንዲሰራጭ የተደረገውና ቶም ክሩዝ የተባለው የፊልም ተዋናይ ከተሳተፈበት የሐሰት ቪዲዮ በስተጀርባ የነበረው የግርሃም ድርጅት ነው። ሰዎች የምስላቸው ቅጂ ያለ ፈቃዳቸው ተሰርቶ እንዳይሰራጭ በመከላከሉ ረገድ የህግ ስርዓቱ ድርሻ ይኖረዋል ይላሉ ግርሃም። ከሃርቫርድ ዩኒቨርሲቲ በህግ የመጀመሪያ ዲግሪ ያላቸው ግርሃም ለዩናይትድ ስቴትስ የቅጂ መብት ቢሮ የራሳቸውን ትክክለኛ ተፈጥሮ ገጽታ በባለቤትነት አስመዝግበዋል። ያን ያደረግነው ዛሬ ያሉ የሕግ ተቋማትን ስለምትፈልጉ ነው። ይህ አንድ ዓይነት ጥበቃ ወይም መፍትሔ ሊሰጠ ይችላል። በእርግጥም ጥበቃዎች መፍትሄ ናቸው። በእርግጥ ያንን ማስከበር የሚቻልበት መንገድ ከሌለ ደግሞ ያ ምንም ማለት አይደለም። ማርከስ አርቲፊሻል ኢንተለጀንስን የሚቆጣጠር ዓለም አቀፍ ድርጅት እንዲቋቋም ያሳስባሉ። ዓለም አቀፍ የአርቲፊሻል ኢንቴሊጀንስ ተቋም እንዲመሠረት ጥሪ ሳድርግ ነበር። በቴድ መድረክ ላይ ያሰማሁት ንግግርም የነበረው ስለዚሁ ጉዳይ ነው። ለዚያ ተቋም በእርግጥ ከድርጅቶች ከመንግሥት፣ እንዲሁም ደግሞ ከሳይንቲስቶችና ፈላስፎች የተውጣጡ በርካታ ጠቢባንን ማሰባሰብ ያስፈልግ ይመስለኛል። አንድ መቶ ዘጠና የሚሆኑ መንግሥታት ሳይንሱን በትክክል ሳይረዱ ማንኛውንም ነገር በዘፈቀደ እንዲያደርጉ ከመተው ይልቅ እንደ ዓለም ማኅበረሰብ የእኛ እነዚህን ሁሉ ነገሮች ማጤን አስፈላጊ ይመስለኛል። በስፋት እየታወቀ ያለው የአርቲፊሻል ኢንተልጀንሱ የቻት ጂፒቲ ዌብሳይት በቅርብ ወራት ውስጥ ትልቅ ትኩረት አግኝተዋል። ገንዘብ ለመስራት ግን ገና ነው። የድርጅቱ እናት ኩባንያ ኦፕን ኤአይ እንደ ኤሮፓ አቆጣጠር በ2022 ዓ ም ባለፈው ዓመት ማለት ነው ከ540 ሚሊዮን ዶላር በላይ ኪሳራ ደርሶበታል። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። ፕሮግራሞቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እየተቀራረበ በመጣው ዓለም ውስጥ ካሉ ከፍተኛ ተግዳሮቶች ውስጥ አንዱ የመንገደኞች አውሮፕላን በሚጓዝበት ፍጥነት በሽታ በዓለም ላይ መሰራጨት መቻሉ ነው ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። በዓለም አቀፍ ልማት መካከል በአሳለፍ መያዝያ ላይ የተናገሩት የአሜሪካ ዓለም አቀፍ ልማት ድርጅት አስተዳዳሪ ሰማንታ ፓወር እንዳሉት አዲስ በሽታዎች እንዲከሰቱ እና በፍጥነትም እንዲሰራጩ የሚያደርጉ አስቻይ ሁኔታዎች እድገት አሳይተዋል፣ በማደግም ላይ ናቸው። የሰው ልጅ ደንንና ሌላውን ከባቢ ለምግብና እያደገ ለመጣው የህዝብ ብዛት መጠለያ ለማዋል ሲል ያወድማል። ግጭትና እንደ ዱር እሳት ያሉ አደጋዎች እንዲሁም የተራዘመ ድርቅ እንስሳትና ሰዎችን ከመኖሪያቸው ሲያፈናቅል፣ ሰዎችና የዱር እንስሳት ተቀራርቦ የመኖር ዕጣ ይገጥማቸዋል። ይህም ሁላችንም እንደምናውቀው በሽታ በቀላሉ ከእንስሳት ወደ ሰው እንዲተላለፍ ያደርጋል። የተቀራረበ በመጣው ዓለም ውስጥ እነዚህ በሽታዎች ከአንዱ ማህበረሰብ፣ ሀገር ወይም ደግሞ አህጉር ወደ ሌላው በፍጥነት ይሰራጫሉ። በእርግጥ በቅርቡ የተከሰቱት እንደ ኮቪድ-19 በበርካታ ሀገራት የታየው ኮሌራ እና በኡጋንዳ የተከሰተው ኢቦላ በግልጽ እንዳሳዩት ደረጃውን የጠበቀና ማዕከላዊ የሆነ አሰራር በአስቸኳይ እንዲፈጠር ግድ ብለዋል ሲል ርዕሰ አንቀጹ መቀጠል። ለዛም ነው የአሜሪካ ዓለም አቀፍ ልማት ድርጅት በርካታ ቀውሶችን በአንድ ጊዜና በፍጥነት ለመመከት ዓለም አቀፍ የአስቸኳይ ጊዜ የጤና አስተዳደርን ስርዓት ያስተዋወቀው በማለት ሰማንታ ፓወር መናገራቸውን ያወሳል። የአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤድ ለሰብአዊ ቀውስ ፈጣንና ውጤታማ ምላሽ እንደሚሰጥ ረዥም ታሪኩ ያሳያል። በድንገተኛ አደጋዎች ወቅትም ያንኑ ዘዴ መጠቀም እንዳለብን ትምህርት አግኝተናል። የገንዘብና የሰው ኃይል በፍጥነት ለመመደብ በሚያስችል ስርዓት ላይ ይተማመናል። እንዲሁም በሚመለከታቸው ቢሮዎችና በአሜሪካ መንግስት የሚሰጠው ምላሽ የተቀናጀ እንዲሆን ያደርጋል። አዲሱ ዓለም አቀፍ የአደጋ ጊዜ ምላሽ ስርዓት ያንን እንድንፈጽም ይረዳናል። ዓለም አቀፍ የአስቸኳይ ጊዜ የጤና አስተዳደር ስርዓት የአሜሪካ ዓለም አቀፍ ልማት ድርጅት በውጭ የሚገኙ ሠራተኞቹ ለጤና ጉዳዮች የሚውለውን ገንዘብ በፍጥነት እንዲያገኙ ያስችላቸዋል። አዲሱ ስርዓት በአንድ አገር ወይም ቀጠና ውስጥ የሚካሄደውን ስራ ለማሳለጥ እና የድርጅቱ ሰራተኞችን በፍጥነት ለመመደብ እንዲሁም በዩኤስኤ አመራር ደረጃ የሚተላለፉ ውሳኔዎችን ለማቀናጀት ይረዳል። በመጨረሻም ከተመሳሳይ ሌሎች ድርጅቶች ጋር የሚደረገውን ግንኙነት ያጠናክራል ብሏል። ርዕሰ አንቀጹ በመቀጠል አዲስ መልክ ይዞ በሚመጣ የኮቪድ-19 ተውሳክ ቀድሞውኑም በመዛመት ላይ ባሉ በሽታዎች ወይም አዲስ እየመጡ ያሉ በሽታዎችን እና ሌሎችንም ወረርሽኞች ለመለየትና ለመከላከል ዓለም አቀፍ አቅምን ማሳደግ አለብን ሲሉ አክለዋል። ፓወር የበሽታዎች ድንገት መከሰት ለአገራት የደህንነት ስጋት ናቸው፣ በዓለም ዙሪያ ያሉ መንግሥታትም ጉዳዩን ማየት ያለባቸው በዛ መልክ ነው። በወረርሽኝ መልክ የሚከሰቱ ባዮሎጂካዊ ስጋቶችን በጋራ ለመመከት አቅማችንን ማሳደግ አለብን ሲሉም መናገራቸውን ጠቅሶ ርዕስ አንቀጹ የዛሬውን ሐተታ ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም የተለያዩ ዘገባዎችን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ወይም ጥቆማዎች በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ወይም ደግሞ በስልክ ቁጥራችን 202251 3505 ከፊቱ የመደመር ምልክትና አንድ በማስቀደም ልታደርሱን ትችላላችሁ። ለዛሬ ሰላም፣ ደህና ደሩ።